ኦሪት ዘሌዋውያን ምዕራፍ አሥራ አምስት ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሯቸው፣ ማንም ሰው ከሥጋው ፈሳሽ ነገር ቢወጣ ስለሚፈሰውም ነገር ርኩስ ነው። ስለሚፈሰው ነገር ርኩስነቱ ይህ ነው፤ ፈሳሹ ነገር ከሥጋው ቢፈስስ ወይም ከመፍሰሱ ቢቆም ርኩስ መሆኑ ነው። ፈሳሹ ነገር ያለበት ሰው የሚተኛበት መኝታ ሁሉ ርኩስ ነው። የሚቀመጥበትም ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሁሉ ልብሱን ይጠብ፣ በውሃም ይታጠብ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥበት ሰው ልብሱን ይጠብ፣ በውሃም ይታጠብ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበትን የሰውን ሥጋ የሚነካ ልብሱን ይጠብ፣ በውሃም ይታጠብ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ቢተፋ ልብሱን ይጠብ በውሃም ይታጠብ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ ርኩስ ነው። ከበታቹም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ ርኩስ ነው። እነዚህንም ነገሮች የሚያነሳ ልብሱንም ይጠብ በውሃም ይታጠብ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውሃ ሳይታጠብ የሚነካው ሁሉ ልብሱን ይጠብ በውሃም ይታጠብ እስከ ማታም ርኩስ ነው። ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት። የእንጨቱም ዕቃ ሁሉ በውኃ ይታጠብ። ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ ሰባት ቀን ይቈጥራል። ልብሱንም ያጥባል፣ ገላውንም በምንጭ ውሃ ይታጠባል፣ ንጹሕም ይሆናል። በስምንተኛው ቀን ሁለት ዋኖሶች ወይም ሁለት የእርግብ ግልገሎች ይዞ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ይመጣል፣ ለካህኑም ይሰጣቸዋል። ካህኑም አንደኛውን ለኃጢአት መሥዋዕት፣ ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም በእግዚአብሔር ፊት ስለ ፈሳሹ ነገር ያስተሰረይለታል። የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውኃ ይታጠባል እስከ ማታም ርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል እስከ ማታም ድረስ ርኩስ ነው። ወንዱ በሴቲቱ ቢደርስባት ሁለቱ በውኃ ይታጠባሉ እስከ ማታም ድረስ ርኩሶች ናቸው። ሴት ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ ሰባት ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ ርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ ርኩስ ነው። የምትቀመጥበትም ነገር ሁሉ ርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል በውኃም ይታጠባል እስከ ማታም ድረስ ርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል በውኃም ይታጠባል እስከ ማታም ርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ ርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው ሰባት ቀን ርኩስ ነው። የሚተኛበትም መኝታ ሁሉ ርኩስ ነው። ሴትም ከመርገም ቀን ሌላ ደምዋ ብዙ ቀን ቢፈስስ ወይም ደሟ ከመርገሟ ወራት የሚበልጥ ቢፈስስ በመርገሟ ወራት እንደሆነች እንዲሁ በፈሳሽዋ እርኩስነት። ወራት ትሆናለች፣ ርኩስ ናት። ደምዋም በሚፈስባት ወራት ሁሉ የምትተኛበት መኝታ ሁሉ በመርገሟ ጊዜ እንደ ነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ መርገሟ እርኩስነት ርኩስ ነው። እነዚህንም ነገሮች የሚነካ ሁሉ ርኩስ ነው። ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ርኩስ ነው። ከፈሳሽዋም ብትነጻ ሰባት ቀን ትቈጥራለች። ከዚያም በኋላ ንጹሕ ትሆናለች። በስምንተኛው ቀን ሁለት ዋኖሶች ወይም ሁለት የእርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛውም ድንኳን ደጃፍ ታመጣቸዋለች። ካህኑም አንደኛውን ለኃጢአት መሥዋዕት፣ ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም ስለ ፈሳሽዋ እርኩስነት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በርኩስነታቸው እንዳይሞቱ የእስራኤልን ልጆች ከርኩስነታቸው ለያቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው፣ በመርገምዋም ለታመመች ፈሳሽም ነገር ላለባቸው ለወንድም ለሴትም፣ የረከሰችንም ሴት ለሚገናኝ ሰው ሕጉ ይህ ነው።